የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት ስድስት ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን መሪዎች ጋር ባደረጉት ውይይት ውይይት ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና አላቸው ብለዋል። ሄኖክ ሰማእግዜር ሚስተር ኦባማ ከወጣት አፍሪካዊ መሪዎች ጋር ያደረጉትን ውይይት ተከታትሏል። በትናንትና እለት በዋሽንግተን ዲሲ ወደ አንድ ሺህ የሚጠጉ የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊ ወጣት አፍሪካውያን መሪዎች ጋር ለረጅም ጊዜ ተወያይተዋል። ፕሬዚዳንቱ ወደ አዳራሹ ሲገቡ በጉጉት ሲጠባበቁ የቆዩት ወጣት አፍሪካውያን አዳራሹን በጭብጨባና 55ኛ ዓመት የልደት በዓላቸውን ለሚያከብሩት ፕሬዚዳንት መልካም ልደት እያሉ ዘምረዋል። ላመሰግናችሁ እወዳለሁ ሁላችሁንም፣ እንግዲህ በጣም ደስ ብሎኛል ነው ያሉት ፕሬዚዳንት ባራክ ኦባማ። አፍሪካውያኑ ወጣቶች ደግሞ የባህል ልብሶቻቸውን ለብሰው አንዳንዶቹም ባንዲራ እያውለበለቡ ነው ፕሬዚዳንቱን የተቀበሏቸው። አፍሪካ አሉ ፕሬዚዳንት ኦባማ። you have one of the world's fastest growing regions home to a middle class that is projected to grow to over 1 billion consumers ችግሮቹ ድህነት፣ በሽታና የተለያዩ ግጭቶች ናቸው። ይሁን እንጂ ለውጥ ይታየኛል። አፍሪካ በፍጥነት በማደግ ላይ ካሉት አህጉሮች አንዷ ናት። ለብዙዎች መካከለኛ ገቢ ላላቸው ሰዎች መኖሪያ የሆነችና ከአንድ ቢሊዮን በላይ ተጠቃሚዎች ያሏት አህጉር ናት። ሁላችሁም በቴክኖሎጂ የሰራችሁ ናችሁ ብለዋል። ወጣት አፍሪካውያን መሪዎች መርሃ ግብር ማለትም ያሊ እና ከዚህ ቀደም የነበሩትን የመሪነት ስልጠናዎች ለአፍሪካውያን ወጣቶች ፕሬዚዳንት ባራክ ኦባማ ያስጀምሩት የዛሬ ስድስት ዓመት ነበር። ከተለያዩ የአፍሪካ ሀገሮች በንግድ ስራ ፈጠራ፣ በመንግስትና ህዝብ አስተዳደር እንዲሁም የማህበረሰብ ለውጥ ፈላጊ ወጣቶችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ እንዲያደርጉ ሲሰሩ ቆይተዋል። ፕሬዚዳንት ኦባማ የመክፈቻ ንግግራቸውን በማሳጠር ከወጣት መሪዎቹ ጋር ሰፊ ውይይት አካሂደዋል። እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። እነዚህ ሁለት የተለያዩ ነገሮች ናቸው። እኔ የማውቃቸው ውጤታማ የሆኑ በንግድ ሥራ የተሰማሩት ሰዎች ሀብታም ለመሆን እፈልጋለሁ ብለው የጀመሩት አይደለም። እንዲያውም የግለሰብ ኮምፒውተሮችን እንዴት ልፍጠር ብለው ያሰቡ ናቸው። ፕሬዚዳንት ባራክ ኦባማ ከወጣት አፍሪካውያን መሪዎች ጋር ያደረጉት ሙሉ ንግግርን በፌስቡክ አትቮ ማሪክ ላይ ማግኘት መከታተል ትችላላችሁ። በዚህ መርሃ ግብር ማለትም በማንዴላ ዋሽንግተን የመሪነት መርሃ ግብር ሀምሳ አንድ ኢትዮጵያውያን በዚህ ዓመት የተሳተፉ ሲሆን በአዲስ ከተማ ትምህርት ቤት የተማሪዎች ምክር አገልግሎት የሚሰጠው ሰይፉ ይል ማለ ፕሬዚዳንት ባራክ ኦባማ ጥያቄ አቅርበዋል። ከፕሬዚዳንቱ ንግግር በኋላ ኢትዮጵያውያኑን የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎች አነጋግረናል። በቀጥታ በፌስቡክም ከእናንተ ከአድማጮቻችን ጋር የሚወያዩበት መድረክ ፈጥረን ውይይት አካሂደናል። እንድትከታተሉት እንጋብዛለን።